ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን

በቀጥታ የሚተላለፍላችሁን የዛሬን ሐሙስ ህዳር 2 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ማልሪኖኢሞጣሁ ልጄ በመሞቱ ሁሉን ነገር እንዳጣሁ ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት።

ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም መኸር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው። በእንግሊዝ የዜና ማሰራጫ ቢቢሲ ሰሞኑን ከወጣ ዘገባ የተቀነጨበ ነው የሰማችሁት። ብርትኳን አሊ የምትባል የቆቦ እናት ልጇ በረሃብ እንደሞተባት ለሪፖርተሩ ከነገረችው የተቀነጨበ ነው።

ለንደን የሚገኘው የኢትዮጵያ ኤምባሲ ምዕራባውያን የዜና አውታሮች ሁኔታውን እያጋነኑ እየዘገቡ ነው ሲል የቢቢሲን ዘገባ አጣጥሏል። ዘገባ አለን። በዚህ ላይ እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል።

የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ቡሩንዲ ውስጥ የሚካሄደው አመፅ ለአንዴና ለመጨረሻ ጊዜ እንዲያበቃ በአባላቱ ሙሉ ድምፅ የተደገፈ ውሳኔ ዛሬ ሐሙስ ሊያሳልፍ መሆኑ ተሰምቷል። በዚሁ መሠረት ማንም ይህን የሰላም ጥረት ለመቃወም ወይም ለማደናቀፍ ቢያም ቢሞክር ምክር ቤቱ ማዕቀብ እንደሚጥልበትም አስታውቋል። ምክር ቤቱ እዚህ ደረጃ የደረሰው ቡሩንዲ ውስጥ በመካሄድ ላይ ያለው አለመረጋጋትና በፓርቲዎች መካከልም የሰላማዊ ውይይት መታጣት እንደሆነ አመልክቶ

ሁሉም ወገኖች በኡጋንዳው ፕሬዚዳንት የወሬ ሙሴቬኒ ለሚመራው የእርቅ ጥረት ትብብር እንዲያሳዩ አሳስቧል። ውሳኔው በተጨማሪም የድርጅቱ ዋና ጸሐፊ ባንኪሙን ሁኔታውን ለጸጥታው ጥበቃ ምክር ቤት በ15 ቀን ውስጥ እንዲያሳውቁ አሳስበው የተባበሩት መንግስታት ድርጅት ወደፊት ብሩንዲ ውስጥ ሊገባ የሚችልበትን አማራጭም እንዲያቀርቡ ጠይቋል።

ዋና ቢሮው እዚህ ዩናይትድ ስቴትስ ውስጥ የሆነውና በመላው ዓለም የሚካሄደውን የሽብርተኞች እንቅስቃሴ የሚከታተለው አንድ ድርጅት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ሩሲያ ውስጥ በቅርቡ ጥቃት እንደሚያካሂድ የሚገልጥ ቪዲዮ ይፋ ማድረጉን አስታወቀ። ሳይት በመባል የሚታወቀው ይህ የስለላ ድርጅት እንዳመለከተው የሽብርተኛውን ቡድን የውጭ ቋንቋዎች መገናኛ አውታር ማለትም አልሀያት ሚዲያ ሴንተር በሩሲያ ቋንቋ ባቀነባበረ ቪዲዮ ላይ በቅርቡ በጣም በቅርቡ

ደም እንደ ውቅያኖስ ይፈሳል የሚል መልእክት አስተላልፏል። ከአይሲል ሽብርተኛ ቡድን ጋር ቀረቤታ ያላቸው ነውጠኞች ባለፈው ወር ግብፅ ውስጥ የወደቀውን የሩሲያ ሜትሮጀት አውሮፕላን የጣልነው ነው እኛንን ማለታቸው ይታወሳል። ምክንያታቸውን ሲገልጡም ሩሲያ በሶሪያ ኢላማዎቻችን ላይ ላደረሰችው ጥቃት አጸፋ ነው ይላሉ። አውሮፕላን ውስጥ የነበሩት 224 ተሳፋሪዎች በሙሉ መሞታቸው አይዘነጋም።

የኢጣሊያ ፖሊሶች አውሮፓ ውስጥ ከሚገኘው የጸረ ሽብር ቡድን ጋር በመሆን በመላው ዓለም በተካሄደ አሰሳ በርካታ ተጠርጣሪ ሽብርተኞችን በቁጥጥር ስር መዋላቸውን አስታወቁ። አሰሳው ያተኮረው ዋና መቀመጫውን ኖርዌይ ውስጥ አድርጎ ለእስላማዊ መንግሥት ነኝ ባዩ ቡድን አባልነት ምልመላ በሚያካሂደውና ምልምሎቹንም ኢራቅና ሶሪያ ውስጥ እንዲዋጉ በሚልከው አክራሪ የኢራቅ ኩርድ ላይ እንደሆነም አመልክቷል። በዚሁ አሰሳ ኢጣሊያ ቢያንስ ስድስት

ብሪታንያ ውስጥ አራት፣ ኖርዌይ ውስጥ ሶስት የነውጠኛው ቡድን አባላት በቁጥጥር ስር መዋላቸው ታውቋል። በተጨማሪም የኢጣሊያ፣ የጀርመን፣ የፊንላንድ፣ የኖርዌይ፣ የስዊዘርላንድ እና የብሪታንያ ባለሥልጣናት በ26 ቅጥር ግቢዎች ባካሄዱት አሰሳ አያሌ ዶክመንቶችን በቁጥጥር ስር አውለዋል። የ

ሚያንማር ተቃዋሚ መሪ ኦንሳን ሱቺ ብሔራዊ ሊግ ለዲሞክራሲ ፓርቲያቸውን ለድል በማብቃታቸው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የደስታ መግለጫ መልእክት አስተላለፉላቸው። የዋይት ሃውስ ቤተ መንግስት የወጣው መግለጫ ሚስትር ኦባማ ለኖቤል ተሸላሚያው የደወሉት ለብዙ ዓመታት ደከመኝ ሳይሉ ላደረጉት ጥረት መሆኑ ታውቋል። ዜናው አበቃ።

አዲሱን፣ አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናቃለን። በዘንድሮው ድርቅ ምክንያት የደረሰው የምግብ እጥረት በምንም አይነት ከ1977ቱ ጋር የሚመሳሰል

አይደለም፣ ሲል ለንደን የሚገኘው የኢትዮጵያ ኤምባሲ አስታውቀዋል። ኤምባሲው ትናንት ባወጣው መግለጫው በተጨባጭ ያለው ሁኔታ ምዕራባውያን የዜና አውታሮች እያወጡ ካሏቸው ዘገባዎች ጋር ተቃራኒ ነው ብሏል።

ቢቢሲ በሚል የእንግሊዝኛ መጠሪያ ስሙ ምህጻር የሚታወቀው የእንግሊዝ የዜና ማሰራጫ አውታር ሰሞኑን ባወጣው አንድ የቴሌቪዥን ሪፖርት ኢትዮጵያ ውስጥ በተለይም ወሎ ቆቦ አካባቢ ዘንድሮ የደረሰ ድርቅ የከበደ ረሃብ ማስከተሉን ዘግቧል።

ሪፖርተሩ በቆቦ በተለይ ደግሞ የአደጋው ማዕከል ነው ባለው ቀዩ ጋራ ተብሎ በሚጠራው አካባቢ ተገኝቶ ከስፍራው የዘገበ ሲሆን እንዲያውም ሰሞኑን በረሃብ ምክንያት ሞተ ባለው አብዱ መሐመድ በሚባል የአምስት ዓመት ሕፃን መቃብር ላይ መገኘቱንም አሳይቷል። የሕፃኑን አብዱ መሐመድን እናት ብርቱካን አሊን የቢቢሲው ዘጋቢ አነጋግሯል።

When he died, I felt I had lost My his body. Everyone is in hardship. We all have so little to eat because there was ልጄ በመሞቱ ሁሉን ነገር እንዳጣው ነው የተሰማኝ ዘመዶቼ ናቸው ወስደው የቀበሩት

ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም መኸር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው። ከዚያ በተጨማሪም አካባቢው እጅግ የደረቀ መሆኑን፣ የውሃ ጉድጓዶች እንኳ እየነጠፉ እንዳሉ የቢቢሲው ዘገባ አይጠቁምና፣ እንዲያውም በአንድ አካባቢ በየቀኑ ሁለት ሕፃናት እየሞቱ መሆናቸውን የተባበሩት መንግሥታት ድርጅት መናገሩን ይናገራል።

The UN says in one area, two babies have been dying every day. በዚሁ የቢቢሲ ዘገባ መሰረት ኢትዮጵያ ውስጥ በመጪው የአውሮፓ ዓመት የሚራበው ሰው ቁጥር ዛሬ ከሶሪያ እርዳታ ፈላጊዎች ሁሉ እንደሚበልጥና ከ15 ሚሊዮን በላይ ሰው የምግብ እርዳታ እንደሚያስፈልገው ይናገራል። ክስተቱ ያመጣው ችግር ብዙ የከፋ ጉዳት ያስከትልብናል ብለው እንደሚሰጉ የቢቢሲው ዘጋቢ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል።

Has lived here all his life. Although this drought has just started, it's going to get worse. It's already really severe. Some people have died of hunger, others are sick in their beds. Right now, it's just like 1984.

እንደ ሰባ ሰባቱ ቱ እየሆነ ነው። ለዚህ የእንግሊዝ የዜና አውታር የቴሌቪዥንና በዌብሳይቱ ላይም ባሰፈረው የኢትዮጵያ ድርቅና የምግብ እጥረት ሁኔታ ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ ትናንት ጥቅምት 30 2008 ዓ.ም መልስ ሰጥቷል። ኤምባሲው አጣዳፊ በሚል

በፈረጀው በዚህ የፕሬስ መግለጫው የከበደው የኤልኒኞ ክስተት ኢትዮጵያን ጨምሮ በዓለም ዙሪያ በብዙ ሀገሮች ላይ ጫና ያስከተለ መሆኑን ጠቁሞ ከጥቂት ወራት በፊት መንግስቱ ሀገሪቱ ልትጋፈጥ የምትችላቸውን የተለያዩ ፈተናዎችና እንዴት እንደምታልፋቸው የሚዘረዝር መግለጫ ማውጣቱን ይገልጻል። በድርቁ ምክንያት የተጎዱ ምግብ ማግኘታቸውን ለማረጋገጥ ተጨማሪ የምግብ ክምችት መያዙን፣ አስፈላጊ የሎጂስቲክስ አቅርቦቶች እንዲንቀሳቀሱ መደረጉንም ተንትኗል። ከብሔራዊ የምግብ

ክምችት የሁለት ቢሊዮን ብር ግምት ያለው ምግብ በድርቁ ወደ ተጠቁትና ለተጋለጡም አካባቢዎች መላኩን ይኸው የኤምባሲው መግለጫ ይናገራል። በዚህ የኤልኒኞ ዓመት ምግብ በማጣት ማንም እንዳይሞት ለማድረግ መንግሥት እየሠራ መሆኑን ያመለከተው በለንደን የኢትዮጵያ ኤምባሲ የፕሬስ መግለጫ የወጣውን ዘገባ ትክክል አለመሆኑን ይገልጻል።

ምዕራባውያን የዜና አውታሮች ከሚያወጧቸው ዘገባዎች ጋር በሚጻረር ሁኔታ እንኳን የ977ቱን ሊያክል ቀርቶ ማንኛውንም ረሃብ ወይም ቸነፈር የሚባልን ሁኔታ የሚመስል ክስተት እንኳ

አይኖርም ብሏል መግለጫው። በሀገሪቱ ውስጥ ምግብ አለ፣ ተጓጉዟል፣ ለሚያስፈልጋቸው አካባቢዎችም መላኩን ይቀጥላል ያለው ይህ መግለጫ፣ ይሁን እንጂ ክምችቱ ሊተካ እንደሚገባው አክሎ ጠቁሟል። የድርቁን ጫና ለመቀነስ እንዲቻልና የምግብ ክምችቱ የተሟላም ሆኖ እንዲቀጥል ከኢትዮጵያ መንግስትና ሕዝብ ጋር እንዲደጋገፍ መንግስቱ ለዓለም አቀፉ ማኅበረሰብ ጥሪ ማቅረቡን

አስታውቋል መግለጫው። በማጠቃለያው በቢቢሲ ቴሌቪዥን የተላለፈው ሕፃናት በየዕለቱ እንደሚሞቱ የሚናገረው ዘገባ አሁን ያለውን ሰፊ እውነታና ችግሩን ለመጋፈጥም የተደረገውን ዝግጅት የማያሳይና የተጋነነ ነው ብሎታል ዘገባው። በተጨማሪም ዛሬ ኢትዮጵያ ውስጥና በዓለም ዙሪያ እየታየ ያለው የድርቅ ሁኔታ በኤልኒኞ ክስተት ምክንያት የተፈጠረ ስለመሆኑ ማብራሪያ አይሰጥም ብሎታል የኤምባሲው መግለጫ።

ዘገባውንና የኢትዮጵያን መንግስት ምላሽ ከተጨማሪ መረጃዎች ለመፈተሽ ተደጋጋሚ ጥረቶችን እያደረግን እንገኛለን። ለንደን ወደሚገኘው የኢትዮጵያ ኤምባሲ ደውዬ የህዝብ ዲፕሎማሲ ኃላፊውን አቶ አብይ ብርሃንን አግኝቼ ነበር። ቪኦኤ የሚገኘው አሜሪካ ውስጥ በመሆኑ በኢትዮጵያ የውጭ ጉዳይ ሚኒስቴር አሰራር መሠረት መልስ ለመስጠት እንደሚቸገሩ ነግረውኛል። የፕሬስ መግለጫውን ያወጡትም ምላሹን የያዘው ጋዜጠኛው ከለንደኑ ኤምባሲ ቪዛ ተሰጥቶት በመጓዙና ቢቢሲ

እንግሊዝ ውስጥ የሚገኝ ዜና አውታር በመሆኑ እንደሆነ ገልጸዋል አቶ አብይ። በሌላ በኩል ደግሞ ኢትዮጵያ ውስጥ የነበረውን የቢቢሲውን ዘጋቢ አግኝተን ለማነጋገር ጥረት እያደረግን ነው። ለስራ ስምሪት መስክ ላይ የሚገኝ መሆኑ ተገልጾልናል። እኛም ዘጋቢዎቻችንን ጨምሮ ተጨማሪ መረጃ ለእናንተ ለማድረስ በጥረታችንን እንቀጥላለን።

በዚህ ላይ ተጨማሪ ማብራሪያዎችን ከየአካባቢው ለማግኘት ጥረት እያደረግን ነው። እንደዚሁም ዘጋቢዎቻችን ከየስፍራው ተጨማሪ መረጃዎችን እያሰባሰቡ ይገኛሉ። እንደደረሱን እናቀርብላችኋለን በየወቅቱ።

ወደ ተከታዩ ዘገባ እንለፍ። በደቡብ አፍሪካዋ ደርባን ከተማ በመጤዎች ላይ በተነሳሳ ጥላቻ በስድስት ኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ ተከታታይ ዝግጅቶችን ስናቀርብ ቆይተናል። ግድያውን የፈጸሙትን ለማግኘት ምን ጥረት እየተደረገ ነው? ጉዳዩን ሲከታተል የቆየው አዲሱ አበበ ተከታዩን አጠናቅሯል። ገዳዮቹን ለመያዝ ስለሚደረገው ጥረት ከደቡብ አፍሪካ መንግሥት ባለሥልጣናት ጋር ሊነጋገሩ ደርባን ገብተዋል

የተባሉትን የኢትዮጵያ ኤምባሲ ባለስልጣናት አነጋግረን የፖሊስ ክፍሉንም የምርመራ ውጤት አውቀን አንድ ቅንብር ማቅረብ ነበር አነሳሳችን። አምባሳደር ሙሉጌታን አግኝቼ ጉዳዩን ማስረዳት እንደጀመርኩ ስልካቸው ተዘጋ። ቀጥሎ ወደ ፖሊስ ክፍሉ ተደወለ። ሳሌም ሰለሞን ነበረች ጉዳዩን የያዙትን የወንጀል መርማሪ መኮንን ጆንሰን ማልዳን ያነጋገረቻቸው።

እኔ ተረኛ የወንጀል መርማሪ ጆንሰን ማልዳ ነኝ። ለአካባቢው የተመደበ መኮንን ወደ ጣቢያ መጣና የሞተ ሰው አስከሬን መገኘቱን ነገረኝ። እኔም ወደ ተባለው ስፍራ ሄድኩ። እዚያም በሱቅነት በሚጠቀሙበት አንድ ኮንቴነር ውስጥ የሞተ ሰው ነበር። ኮንቴነሩ ለመግቢያና ለመውጫ የሚያገለግል በርና መስኮት አለው። ሰውየው ቀደም ብሎ የሞተ እንጂ

በሕይወት ኖሮ እንደተባለው ቤንዚን ተርከፍክፎበት አልተገደለም። እኔ ተጠርጣሪዎቹን እያፈላለኩ ነኝ። ሌላ መረጃ የለኝም። ለነገሩ እኮ የውጭ ሀገር ሰዎች ችግራቸው እርስ በራሳቸው እንጂ ሌላ የሚገድላቸው የለም

ይሄ የዚህችን አገር ዜጎች የሚመለከት አይመስለኝም በማለት ነው እርግጠኛ በሆነ ስሜት የተናገሩት ሚስተር ጆንሰን። በሰሞኑ ዝግጅታችን ታዲያ ከደርባን የኢትዮጵያውያን ማህበረሰብ ጽፈት ቤት መሪዎች ጋርም ተወያይተን ነበር። በተለይም አቶ ኤፍሬም ተስፋዬ ከደቡብ አፍሪካ የመንግስት ባለስልጣናትና ከሰብአዊ መብት ኮሚሽን ኃላፊዎች ጋር እንደሚገናኙ ገልጸውልናል። ምን ላይ ደረሳችሁ አቶ ኤፍሬም? ዛሬ ትላንትናም እኛ በርካታ ቢሮዎች በመግባት

ሳውዝ አፍሪካ ሂማን ራይት ኮሚሽን፣ ሎየንስ ኦፍ ሂማን ራይትስ ዲያኮና ሴንተር እና ሌላም ደግሞ ኦፊስ ኦፍ ሜየር ኦፍ ደባል ገርበን ሰሞኑን አንዳንድ ነገሮች እያደረግን ነበርን እና ከነሱ አኳያም ከነሱም በጣም ጥሩ ምላሽና እጅግ በጣም የማዘን እና በነገሩ በጣም የመቆጨት አልፎ ተርፎ ደግሞ አክሽን የመወሰድን እንቅስቃሴ ለመወሰድ አልፎ ተርፎም ደግሞ እነዚህ ከአሁን በኋላ እንደዚህ

የአደጋና የግድያ ነገሮችን በሚችሉ ለማቆም እና ዲፕሊም ስኬት ለማድረግ ቃል እየገቡ ነበረ። ሰሞኑን በአጠቃላይ የሎየል ሂማን ራይትስ እና ደግሞ ሳውዝ አፍሪካን ሂማን ኮሚሽን ነገሩን ሲሪስ የምንመከታተል ዋናዎቹ ጭምር ሰዎች ሳይቀር በጣም አዝነውና በጣም ደንግጠው በነገሩ ላይ ሊገቡ እንደተነሱ ነግረውናል። የደቡብ አፍሪካ የሰብአዊ መብት ቢሮ

እና ሌሎች ሰው ሂማን ራይት ሂማን ራይት ይደመዋል። ደርባን ላይ የደርባን ብራንች አለ። እነሱም ጋር ደውን ቀርበን ሎጅ አድርገናል። በተረፈ የፕሮቪንሱ የኳዙሉ ናታል ኤኤንሲ ቢሮ ብሔራዊ ኮንግረስ የሳውዝ አፍሪካ ሩሊንግ ፓርቲ የሚመራው ፓርቲ እኛን አፕሮች አድርጎን ለነገ በኢትዮጵያ አቆጣጠር አምስት ሰዓት ላይ ወይም በነጮች አቆጣጠር አስራ አንድ ሰዓት ላይ ጠዋት ላይ

ዋናዎች የፕሮቪንሱ የኢንሲ መሪዎች ከኛ ጋር ነገሩን ለማየት እና ዲፕሊ ግድግድ ለማድረግ እና ለመከታተል እና የጊዜያዊ ሁኔታዎችን ጊዜያዊ እንቅስቃሴዎችን ለማድረግ ቀጠሮ አድርገዋል ከኛ ጋር ዛሬ።

አንዳንድ አገኝቶ አናግረውናል። በጣም በጣም ደንግጠው በጣም አዝነዋል። በቃ ይሄ ሼም ነው። ምን ይሻላል ይሄን ነገር ኒድ ቱ ዱ ሳምቲንግ አባውት ዲስ ኢሹ ብለው ያን ነገር ማድረግ አለብን ሲረት ላይ ነገር አለብን ብለው በጣም አዝነውና ሁኔታውን ሲረት የሚያውት ወስደዋል። አልሰሙም። እንደ ለነገሩ እንግዳ ለምን ሆኖ ማለት ነው ባይሰሙኗ ሁሉ ሰው እኮ አልሰማውም። አበሻው አካባቢ ና የአበሻው ሚዲያ ነው ነገሩ እናንተ ግዳ ቤሳቸሁ እናንተ እኛን ድምፅ ሬዚ ያደርገ ወይ እናንተ ቪኦኤ ና የኢትዮጵያ ብሎገሮች ና የኢትዮጵያ ሶሻል ሚዲያ ነው እንጂ ነው ይሳ አድርገው በዚህ

ሌላ ገር ሚዲያ አልተነገረም። ስለዚህ በጣም ደንግጧል። ሰዓት ደግሞ ዛሬ አምባሳደር ሙሉ ጌታ ና ኢትዮጵያ ኤምባሲ ዴሊጌቶች እኛ በመንጋበት ቢሮ በኦፊስ ራሰው ገብተው ከመንግስት ጋር ከመንግስት ተወካዮች ጋር እና ከቢሮ ተወካዮች ጋር አንዳንድ ዲስካሽን አድርጎ ለመጪ ቀጠሮ ለማድረግ እና ተለቅ ያሉ ሀይ ፕሮፋይል ኦፊሻሎች በነገሩ ኢንቮልቭ መሄሩን ጨምሮ ኢንቮልቭ አድርጎበት በጉዳዩ ዙሪያ ላይ መፍትሄ ለማምጣት ቃል ገብተዋል። ስለ ትብብራችሁ እናመሰግናለን። ነገ ደውልሎታለሁ አዲስ ነገር ካለ።

እውነት ነው። እኔም ደግሞ ለቪኦኤ እና ደግሞ እንደዚህ አይነት ለሬዲዮ ጣቢያዎች ሁኔታችንን ለዓለም በማሰማት ሁኔታችንን ለሕዝባችን በማሳወቅ ላደረጋችሁት ትብብር በኢትዮጵያ ኮሚኒቲ በደርባን ባለው ኢትዮጵያ ኮሚኒቲ ስም እጅግ አጌ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አቶ ኤፍሬምን በድጋሚ እያመሰገንኩ እንዳልነው ነገ ደግሞ ከአሁን ጀምሮ ያለውን ሁኔታ አጣርተን ለማቅረብ እንሞክራለን። ለአሁኑ ሰላም። ወደ ተከታዩ ዝግጅት እንለፍ።

ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች አራተኛው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች።

ዶክተር ቴዎድሮስ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ መቶ በመቶ የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁል ጊዜ ይከሰሳል በተቃዋሚዎችም፣ በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ

ምርጫ እንደሚጭበረበር። ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት፣ የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ

ወይንም ደግሞ መቶ በመቶ በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ። የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራትና ሪፐብሊካን ሪፐብሊካንስ ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው።

ከዛ ይቆዩና ታክስ መጨመር ታክስ መቀነስ ይላሉ ሪፐብሊካን ታክስን ቀንስ ማን ላይ ሀብታሙ ላይ ዲሞክራት ደግሞ መጨመር ይፈልጋል ሌሎችን ብታዩቸው ነው ምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናዳል ያሉት በሪፐብሊካን እና በዲሞክራቶች መሀል የሚገርም ነው የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው

ማይነር አይደሉም። ልዩ ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለ። ነገር ግን በስርዓቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል።

እሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን ውስጥ የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንተሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው፣ ስዊድንም እንደዛ ነው፣ ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ

ሁለት ተርም አገልግያ ያለው ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን። አይደለም እኔ ወደ ጤና ጥበቃ መመለስ አልፈልግም፣ ግን ጤና ጥበቃ ውጭ ጉዳይ የሚያገለግልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ ሁለት ሺህ ሦስት ስለሆነ ሁለተኛ ተርም የመቼ ነው ማለት ነው

አሁን ነው የሚጀምረው ሁለተኛ። ምክንያቱም ከሁለት ሺ ሶስት እስከ ሰባት ስምንት አገልግያ ያለው ከአሁን ቀጥሎ ያለውን አምስት ዓመት የእኔ ፍላጎት የነበረው መቼ እንደሆነ ታውቂያለሽ ትዝታ፣ አሁን ኑ ብወጣ ምክንያቱም ሁለት ተርም አገልግያ ያለው ግን ፓርቲያችን የወሰነው ሁለት ሺ ሶስት ላይ ነው። ከዛ በኋላ እንወጣለን ነው ያሰብ ነው አስር ዓመት ሳይሆን በአምስት ዓመት ማለት ነው። አንድ ነገር ልናገር ጠቅላይ ሚኒስትር መለስ

መልቀቅ የነበረበት በዛው በወጣው መሰረት ሁለት ሺ አምስት በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው፣ የዛሬ አምስት አመት መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር

እሱን አስፈጸመህ ሁለት ሺ አስራ አምስት በፈረኝ ወይም ደግሞ በእኛ አቆጣጠር ሁለት ሺ ስምንት ወጣለ ነው። መለስ ግን ያለው ያኔ ምንድን ነው፣ እኔ ደክሞኛል፣ ጉልበትም የለኝም፣ እባካችሁ ልቀቁኝ ነው። የስራ አስፈጻሚ ውስጥ አይደ ነው ከዚህ በፊት ኖ ኖ የመተካካት ስራውን ራስ ምራውና በሁለት ሺ ሰባት ውጣ

በእኛ አቆጣጠር ወይ በፈረንጅ በሁለት ሺ አስራ አምስት ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንዲያውም መቆየት አለብህ ከሚሉት ድምፅ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ትላለ ይውጣ ብለው እንዲወጣ ድምፅ የሰጡት ነበሩ። ማጆሪቲው ግን ምንድን ነው የነበረው ይቆይ የሚል ነው። እስከ ሁለት ሺ አስራ አምስት መለስ

እንዲቆይ ያስገደድነው በድምፃችን ነው። ግን አጋጣሚ ሆኖ ሁለት ሺ አስራ ሁለት ተሰዋ። እኔ እንዲያውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው እንችል ይሆናል ከመንግስት ስራ ሲወጣ

ጤና አግኝቶ ህይወት የሚጨምር ነበር። ስለዚህ አይሞትም ነበር፣ ሁለት ሺህ አስራ ሁለት ውስጥ አይሞትም ነበር እና ህይወቱ ሊቀጥል ይችል ነበር። አስገድደን ያቆየነው በድምፅ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምፅ ነው የተወሰነው። የተወሰነው ማጆሪቲው ይቆይ ብሎ ወሰነ፣ እኔን ጨምሮ አይ

ደክሞኛል ስላለ ቢወጣ ይሻላል የሚሉ ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምን ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ ወር እንደ ቤተሰብ

የጎዳኝን የጠቀመ ነገር የለም። ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ እጅግ አርጌ ነው ማመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ

ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን ዘጠኝ ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል፣ ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም እንዲሁም የአገሪቱን ፕሬዝደንት ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብተዋል።

ያንን በፕሮግራም በምናውልበት ጊዜ ህዝቡ በርካታ ህዝብ የሰጠው አስተያየት ምንድን ነው እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከእስር አይፈቱም የሚል ነውና ጥያቄ አለ ከአድማጭ እስክንድር ነጋ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚላለና ስለ ጻፉ ስለ ተናገሩ እስከ 18 ዓመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት

መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው፣ እና ሚዲያ ያግዛል ለሀገራችን የዲሞክራሲ እድገት ይሄን መንግስት በደንብ ነው የሚያምንበት። ነገር ግን ችግሩ ምንድን ነው? ጋዜጠኛ መሆን ማለት እንደፈለገው ኮዶፎን እምትሉታለን እሱን ጥሶ

በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጠር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛም አይፈቀድለትም፣ ጋዜጠኛም አይፈቀድለትም፣ ሌላ ሲቪል ሰርቫንትም ኦር ሌላም ቢሆን አይፈቀድለትም።

የተከበራቸው አድማጮች ለጥያቄው መልስ የመጨረሻው ክፍል በነገው ምሽት ይቀርባል። አሁን ከመሰነባበታችን በፊት አጥር አጥር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብ 04 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 21 ብር 14 ሳንቲም ነው። የመሸጫው ዋጋ 21 ብር ከ04 ሳንቲም ነው። 1 ዩሮ 22 ብር ከ ሳንቲም፣ አንድ የእንግሊዝ ፓውንድ 32 ብር 04 ሳንቲም ነው ነገ

አዲስ አበባ ከፊል ደመናማ ትሆናለች ከፍተኛ ሙቀቷ 23፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። ታሪክን መለስ ብለን ብንመለከት ኅዳር 2920 ዓ ም ልክ የዛሬ 88 ዓመት ጆዜፍ ስታሊን የሶቪየት ኅብረት መሪ ሆኑ። ተቀናቃኛቸው ሊዮን ትሮትስኪ ከኮሚኒስት ፓርቲው ተባረሩ። የስታሊን ብርቱና ጨካኝ የተባለው አገዛዝ ሁለተኛውን የዓለም ጦርነትም ተሻግሮ ከሩብ ምዕተ ዓመት በላይ በሶቪየት ኅብረት ላይ

ሰፍኖ ቆይቷል። ሰዓታችን እያበቃ ነው። ከምሽቱ 3 ሰዓት በ19፣ በ22 እና በ25 ሜትር ባንድ እንደገና እንገናኛለን። በኢንተርኔት አምሃሪክ ዶት ቪኦኤኒውስ ዶት ኮም ብላችሁ ዌብሳይታችን ላይ ታገኙናላችሁ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በቴክኒክ መሐንዲሱ በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሶሎሞን አባተ ነኝ። የፕሮግራሙ መሪ ንጉሡ ታምሬ በመረ

Chin, chin, chin, chin, chin, chin, chin, chin, chin, chin,

I you know that some time. And and and